ትንቢተ ኤርምያስ ምዕራፍ ሰላሳ ሁለት በይሁዳ ንጉሥ በሴዴቅያስ በዐሥረኛው ዓመት በናቡከደነፆር በዐሥራ ስምንተኛው ዓመት ከእግዚአብሔር ዘንድ ወደ ኤርምያስ የመጣው ቃል ይህ ነው። በዚያን ጊዜም የባቢሎን ንጉሥ ሠራዊት ኢየሩሳሌምን ከቦ ነበር። ነቢዩም ኤርምያስ በይሁዳ ንጉሥ ቤት በነበረው በግዞት ቤት አደባባይ ታስሮ ነበር። የይሁዳ ንጉሥ ሴዴቅያስ እንዲህ ብሎ አስጠብቆት ነበርና፣ ስለምን ምን እንዲህ ብለህ ትንቢት ትናገራለህ? እግዚአብሔር እንዲህ ይላል፣ እነሆ ይህችን ከተማ ለባቢሎን ንጉሥ እጅ አሳልፌ ይሰጣለሁ፤ እርሱም ይይዛታል። የይሁዳም ንጉሥ ሴዴቅያስ በእውነት በባቢሎን ንጉሥ እጅ አሳልፎ ይሰጣል፤ አፍ ለአፍም ይናገረዋል፤ ዓይኑም ዓይኑን ያያል እንጂ ከለዳውያን እጅ አያመልጥም። እርሱም ሴዴቅያስን ወደ ባቢሎን ያፈልሰዋል። እኔም እስክጐበኘው ድረስ በዚያ ይኖራል ይላል እግዚአብሔር። ከከለዳውያን ጋር ብትዋጉ ምንም አትረቡም። ኤርምያስም እንዲህ አለ፣ የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። እነሆ የአጐትህ የሰሎም ልጅ አናምኤል ወደ አንተ መጥቶ ትገዛው ዘንድ መቤዠቱ የአንተ ነውና በአናቶት ያለውን እርሻዬን ግዛ ይልሃል። እንደ እግዚአብሔርም ቃል የአጐቴ ልጅ አናምኤል እኔ ወዳለሁበት ወደ ግዞት ቤት አደባባይ መጥቶ በብንያም አገር በአናቶት ያለውን እርሻዬን እባክህ ግዛ፣ ርስቱ የአንተ ነውና መቤዠቱም የአንተ ነውና ለአንተ ግዛው አለኝ። ይህም የእግዚአብሔር ቃል እንደሆነ አወቅሁ። በአናቶትም ያለውን እርሻ ከአጐቴ ልጅ ከአናምኤል ገዛሁ። አሥራ ሰባት ሰቀል ብርም መዘንሁለት። በውሉም ወረቀት ላይ ፈረምሁ፣ አተምሁትም፣ ምስክሮችንም ጠርቼ ብሩን በሚዛን መዘንሁለት። የታተመውንና የተከፈተውን የውል ወረቀት ወሰድሁ። የአጐቴም ልጅ አናምኤል፣ የውሉንም ወረቀት የፈረሙ ምስክሮች፣ በግዞትም ቤት አደባባይ የተቀመጡ አይሁድ ሁሉ እያዩ የውሉን ወረቀት ለመሕሤያ ልጅ ለኔሪያ ልጅ ለባሮክ ሰጠሁት። በፊታቸውም እንዲህ ብዬ ባሮክን አዘዝሁት። የእስራኤል አምላክ የሠራዊት ጌታ እግዚአብሔር እንዲህ ይላል፤ ብዙ ቀን ይጠብቁ ዘንድ የታተመውንና የተከፈተውን ይህን የውል ወረቀት ወስደህ በሸክላ ዕቃ ውስጥ አኑራቸው። የእስራኤል አምላክ የሠራዊት ጌታ እግዚአብሔር እንዲህ ይላልና ሰዎች በዚች ምድር ቤትንና እርሻን የወይን ቦታንም እንደገና ይገዛሉ። ለኔርያ ልጅ ለባሮክም የውሉን ወረቀት ከሰጠሁት በኋላ እንዲህ ብዬ ወደ እግዚአብሔር ጸለይሁ። አቤቱ ጌታ እግዚአብሔር ሆይ እነሆ አንተ ሰማይንና ምድርን በታላቅ ኃይልህና በተዘረጋች ክንድህ ፈጥረሃል፣ ከአንተም የሚያቅት ነገር የለም። ለብዙ ሺህ ምሕረት ታደርጋለህ፣ የአባቶችንም በደል ከእነርሱም በኋላ በልጆቻቸው በብብት ትመልሳለህ። ስምህ ታላቅና ኃያል አምላክ የሠራዊት ጌታ እግዚአብሔር ነው። በምክር ታላቅ በሥራም ብርቱ ነህ። ለሁሉም እንደ መንገዱና እንደ ሥራው ፍሬ ትሰጥ ዘንድ ዓይኖችህ በአዳም ልጆች መንገድ ሁሉ ተገልጠዋል። እስከ ዛሬም ድረስ ምልክትንና ድንቅን ነገር በግብፅ ምድር ደግሞም በእስራኤልና በሌሎች ሰዎች መካከል አድርገሃል። እንደ ዛሬም ለአንተ ስም አድርገሃል። በምልክትና በድንቅ ነገር በብርቱ እጅና በተዘረጋች ክንድ በታላቅም ግርማ ሕዝብህን እስራኤልን ከግብፅ ምድር አወጣህ። ትሰጣቸውም ዘንድ ለአባቶቻቸው የማልህላቸውን ምድር ወተትና ማርን የምታፈሰውን ምድር ሰጠሃቸው። እነርሱም ገብተው ወርሷት። ነገር ግን ቃልህን አልሰሙም፣ በሕግህም አልሄዱም። ያደርጉም ዘንድ ካዘዝሃቸው ሁሉ ምንም አላደረጉም። ስለዚህ ይህን ክፉ ነገር ሁሉ አመጣህባቸው። እነሆ የአፈር ድልድል ሊይዙአትም እስከ ከተማይቱ ድረስ ቀርበዋል። ከሰይፍና ከራብ ከቸነፈርም የተነሣ ከተማይቱ ለሚወጓት ለከለዳውያን እጅ ተሰጥታለች። የተናገርኸውም ሆኖአል። እነሆም አንተ ታየዋለህ። አንተም ጌታ እግዚአብሔር ሆይ እርሻውን በብር ግዛ፣ ምስክሮችንም ጥራ አልኸኝ። ከተማይቱ ከተማይቱ ግን ለከለዳውያን እጅ ተሰጥታለች። የእግዚአብሔርም ቃል ወደ ኤርምያስ እንዲህ ሲል መጣ። እነሆ እኔ የሥጋ ለባሽ ሁሉ አምላክ እግዚአብሔር ነኝ፤ በውኑ እኔን የሚያቅተኝ ነገር አለን? ስለዚህ እግዚአብሔር እንዲህ ይላል፤ እነሆ ይህችን ከተማ ለከለዳውያን እጅና ለባቢሎን ንጉሥ ለናቡከደነፆር እጅ አሳልፌ እሰጣለሁ፤ እርሱም ይይዛታል። ይህችን ከተማ የሚወጉ መጥተው በእሳት ያነድዱአታል። ያስቈጡኝም ዘንድ በሰገነታቸው ላይ ለበዓል ካጠኑባቸው ለሌሎችም አማልክት የመጠጥን ቁርባን ካፈሰሱባቸው ቤቶች ጋር ያቃጥሉአታል። የእስራኤል ልጆችና የይሁዳ ልጆች ከታናሽነታቸው ጀምሮ በፊቴ ክፉ ነገርን ብቻ አድርገዋልና የእስራኤልም ልጆች እኔን በእጃቸው ሥራ ከማስቈጣት በቀር ሌላ ሥራ አላደረጉምና ከፊቴ አስወግዳት ዘንድ ይህች ከተማ ከሰሯት ቀን ጀምሮ እስከ ዛሬ ድረስ ቍጣዬንና መዓቴን ለማነሳሳት ሆናለችና ይህም እኔን ያስቈጡኝ ዘንድ እነርሱና ነገሥታቶቻቸው፣ አለቆቻቸውም፣ ካህናቶቻቸውም፣ ነቢያቶቻቸውም፣ የይሁዳም ሰዎች በኢየሩሳሌምም የሚኖሩ ስላደረጉት ስለ እስራኤል ልጆችና ስለ ይሁዳ ልጆች ክፋት ሁሉ ነው። ፊታቸውንም ሳይሆን ጀርባቸውን ወደ እኔ መለሱ። እኔም በማለዳ ተነስቼ ሳስተምራቸው ተግሣጽን ይቀበሉ ዘንድ አልሰሙም። ያረክሱትም ዘንድ ስሜ በተጠራበት ቤት ውስጥ እርኩሰታቸውን አኖሩ። ይሁዳን ወደ ኀጢአት እንዲያገቡት ይህንን ርኵሰት ያደርጉ ዘንድ እኔ ያላዘዝሁትንም በልቤ ያላሰብሁትን ነገር ወንዶችና ሴቶች ልጆቻቸውን ለሞሎክ በእሳት ያሳልፉ ዘንድ በሄኖም ልጅ ሸለቆ ውስጥ ያሉትን የበዓልን የኮረብታውን መስገጃዎች ሠሩ። አሁን እንግዲህ የእስራኤል አምላክ እግዚአብሔር አንተ ስለ እርሷ በሰይፍና በራብ በቸነፈርም ለባቢሎን ንጉሥ እጅ ተሰጥታለች ስለምትላት ከተማ እንዲህ ይላል፤ እነሆ በቍጣዬና በመዓቴ በታላቅም መቅሠፍቴ እነርሱን ካሳደድሁበት አገር ሁሉ እሰበስባቸዋለሁ፣ ወደዚህም ስፍራ እመልሳቸዋለሁ፣ ተዘልለውም እንዲኖሩ አደርጋለሁ። እነርሱም ሕዝብ ይሆኑኛል፣ እኔም አምላክ እሆናቸዋለሁ ለእነርሱም ከእነርሱም በኋላ ለልጆቻቸው መልካም ይሆንላቸው ዘንድ ለዘላለም እንዲፈሩኝ አንድ ልብና አንድ መንገድ እሰጣቸዋለሁ። ለእነርሱም ከማደርገው በጎነት አልመለስም ስል ከእነርሱ ጋር የዘላለምን ቃል ኪዳን እገባለሁ። ከእኔም ዘንድ ፈቀቅ እንዳይሉ መፈራቴን በልባቸው ውስጥ አኖራለሁ። ለእነርሱም መልካምን በማድረግ ደስ ይለኛል። በእውነትም በፍጹም ልብና በፍጹም ነፍሴ በዚህች ምድር እተክላቸዋለሁ። እግዚአብሔር እንዲህ ይላልና ይህን እጅግ ክፉ ነገር ሁሉ በዚህ ሕዝብ ላይ እንዳመጣሁ እንዲሁ የተናገርሁላቸውን በጎነት ሁሉ አመጣላቸዋለሁ። እናንተም ያለ ሰውና ያለ እንስሳ ያለች ባድማ ናት፣ ለከለዳውያንም እጅ ተሰጥታለች በምትሏት ምድር እርሻን ይገዛሉ ምርኮኞቻቸውንም እመልሳለሁና በብንያምም አገር በኢየሩሳሌምም ዙሪያ ባሉ ስፍራዎች በይሁዳም ከተሞች በደጋውም ባሉ ከተሞች በቈላውም ባሉ ከተሞች በደቡቡም ባሉ ከተሞች ሰዎች እርሻውን በብር ይገዛሉ፣ በውሉም ወረቀት ፈርመው ያትማሉ፣ ምስክሮችንም ይጠራሉ።